Radionovate ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። የኢትዮጵያ መንግሥት ሐመሮሃ የሚል ደረጃ በሰጣቸው አነስተኛ ነጋዴዎች ላይ የጣለውን የግምት ግብር በመቃወም የሚደረገው አድማ፣ የሚሰማው ቅሬታና ትችት አሁንም እንደቀጠለ ነው። የተለያዩ የኦሮሚያ ከተሞችና የአዲስ አበባ ነጋዴ መደብሮቹን እየዘጋም አድማ ለመምታት ሞክሯአለም። ግብር በእርግጥ የትኛውም ዜጋ ግዴታ መሆኑም አላነጋገረም። የኢትዮጵያ መንግስት ግን በዚህ ወቅት በአነስተኛ ነጋዴዎች ላይ ግብር መጣሉን አንዳንዶች በኃይልና በአስቸኳይ ጊዜ አዋጅ ከገደበው ሕዝባዊ አመፅ የትኩረት አቅጣጫ ለማሳት ያለመ በማለት ይተቹታል። ሌሎች ደግሞ በየአመቱ ባለ ሁለት አሐዝ የምጣኔ ሀብት እድገት ማስመዝገቡን የሚያውጅ መንግሥት አዲስ ግብር መጣል ለምን አስፈለገው እያሉ ይጠይቃሉ። ግብሩ በጥናት ሳይሆን ገማች በሚባሉ ሰዎች በጎ ፍቃድ ስሜትና ፍላጎት የሚጣል መሆኑ ደግሞ ታዛቢዎችን ሲበዛ ግራ ገብቷል። የኢትዮጵያ የገቢዎችና የጉምሩክ መሥሪያ ቤት ባለሥልጣናት በመንግሥት ለሚደገፉ መገናኛ ዘዴዎች ሰጡት የተባለው መግለጫ አንዱ ከሌላው ጋር የሚቃረን ነው። በአንድ በኩል ሱቆች እንዲዘጉ ሲያሳድሙ የነበሩ ሰዎችን አሳሰረን ይላሉ እዚያው ላይ ደግሞ ግብር ከተጣለበት ነጋዴ 68 በመቶው ግብሩን እየከፈለ ነው ይላሉ። 32 በመቶው ለመንግሥት ቅሬታ ማቅረቡንና 99.5 በመቶው ተገቢ መልስ ማግኘቱን አስታውቀዋል። ቅሬታ አቅራቢዎች ተገቢ መልስ ካገኙ የሚያድመው ወይም አድማ የሚያነሳሳው ማን ነው የሚለው ጥያቄ ግን በእርግጥ መልስ አላገኘም። መግለጫውም እንደ ግብሩ ምናልባት የግምት ይሆን ይሆኖ የሚል ሌላ ትችትና ስላቅ አስከትሏል። ለዚህና ለመሰል ጥያቄዎች መልስ እንዲሰጡን የሚመለከታቸው ባለሥልጣናት ጋር በተደጋጋሚ ደውለን ነበረ። ገሚሶቹ ስልካቸውን አያነሱም፣ የተቀሩት ስልካቸው ዝግ ነው። ሌሎቻችን እንቀጥላለን። ዶክተር አወል ቃሲም አሎ የህግ ፕሮፌሰር አቶ አብዱል መናን መሐመድ የገንዘብ ወይም የፋይናንስና የውጭ ኦዲት ባለሙያ ወይዘሮ ጸዳለ ለማ የአዲስ ስታንዳርድ መጽሔት ዋና አዘጋጅ ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ በጣም አመሰግናለሁ። ወይዘሮ ጸዳለ ከእርሶ ልጀምር። ምንድን ነው ከአዲስ አበባ የምትሰም ውስጥ ምን እየተደረገ ነው? ከኢትዮጵያ በአጠቃላይ ሁለት አይነት አመለካከት ነው ያለው። አንደኛው የመንግስት፣ ሌላኛው ደግሞ ቀጥታ በጉዳዩ ላይ የሚመለከታቸው ነጋዴዎች ናቸው። በአመት አምስት መቶ ሺህ ብር ተርኖቨር የሚሉት አለ ወይም የሚገላበጠው ብር አምስት መቶ ሺህ ብር እና ከዛ በታች የሆነ መጠን የብር መጠን የሚያገላብጡ ነጋዴዎችን በቀጥታ የሚነካ ነው። ወደ ዘጠኝ መቶ የሚጠጉ ከረቭኒው ምንድን ነው የገቢ ው የገቢዎች ባለስልጣን እና የፋይናንስ ሚኒስቴር የተውጣጡ አባላት ሲገምቱ በነበረበት ተመርኩዞ የግብራቸው መጠን እንዲጨምርና ከመያዛ ጀምሮ ይመስለኛል ሲያከናውኑት ነበር እና ከአዲሱ የግብር አመት ጀምሮ የተወሰነባችሁን ትከፍላላችሁ በሚል የመጣ አሰራር ነው። እና ይሄንን ነው እና ምን ሆነ የሆነው እንግዲህ፣ አነስተኛ እና መካከለኛ የንግድ አክቲቪቲ ላይ የተሰማሩት ሰዎች የተጣለብን የግብር መጠን እንደውም በአንዳንድ ኬዞች ከሁለት መቶ ፐርሰንት በላይ ነው ይህን ያክል የምትከፍሉት ብለው የሰጧቸው ደብዳቤዎች አሉ። እነሱ እንግዲህ ይሄ ሪያክሽኑ የመጣው ያንን በመመልከት ነው። በመንግስት ረገድ ደግሞ የሚለው እኛ የሰጠናቸው ደብዳቤ በደንብ ስላልተረዱት ነው እንጂ ያንን አይደለም፣ በአመት አስር ፐርሰንት፣ አምስት ፐርሰንት እንዲያድግ እንደዚህ አይነት ነው እንጂ እኛ የሰጠናቸው ደብዳቤ የግብር መጠኑን የሚጠቅስ አይደለም የሚል ነው። ነገር ግን እነዚህ በተለይ ጥቃቅን መንገድ ላይ ቡና በመነገድ ወይም ልብስ ስፌት ወይም የጸጉር ቤት እነሱ እነሱ የደረሳቸው ደብዳቤ እጃቸው ላይ ያለው የሚከፍሉትን መጠን ነው። እና አቶ ከበደ ጫኔ በቀደም በሰጡት ኢንተርቪው መካከልና ስለሰው በደረሰው ደብዳቤ መካከል ትልቅ ልዩነት ነው ያለው። ከፍተኛ ማስጠንቀቂያ ያለበት ደብዳቤ ነው ለብዙዎቹ የደረሰው። ያንን ደግሞ መክፈል አንችልም በሚል ነው ሱቃቸውን የመዝጋት ግማሹ ሱቁን የዘጋው እኛ ባለ ኢንፎርሜሽን ይውሰዱት በቃ ግብሩን መክፈልና የሱቃችን መዘጋት መካከል ልዩነት የለም፣ የሚል ምላሽ ነው የንግዱ ማህበረሰብ እየሰጠ ያለው በአሁኑ ሰዓትና በማስፈራራትና በማስጠንቀቂያ ደብዳቤ እየከፈቱ ያሉ አሉ። ዶክተር አወል ይሄ ምን ምን ይሆን የሚያመለክተው? እንዲያውም ምናልባት ግብር አልከፍልም ብሎ ማመፅ ነው ወይስ ለመንግስት አልገዛም? ወይም ደግሞ የጠየቅከን የተጠየቅነው ግብር ልናስገባ ከምንችለው በጭራሽ የማይመጣጠን ነው ማለት ነው? ምን ማለት ይሆን ይሄ? ከህግ አኳያ ግብር በማንኛውም ጊዜ በማንኛውም አገር ፖለቲካዊ ጥያቄ ነው ህዝቡ ግብርን በፈቃዱ የመክፈል ና ክፍልከፍልም የማለት ሂደቶችም ፖለቲካዊ ናቸው በመሰረቱ አሁን እያየን ያለነው ጉዳይ ምንድን ነው መንግስት በምንም አይነት የህዝቡ የገቢ መጠን ምን ያህል እንደሆነ የህዝቡ የመክፈል አቅም ምን ያህል እንደሆነ የማይገነዘብበት የህዝቡን ኢኮኖሚና ነባራዊ ሁኔታ የማያይበት ግብርን ጥናት ላይ በተመሰረተ እና ፕሮፌሽናል በሆነ መልኩ ሳይሆን ዝም ብሎ በየአካባቢው ኃላፊነት ያለባቸው ግለሰቦች ግብርን የሚጥሉበት ሁኔታ ነው ያለው እና ህዝቡ እያለ ያለው ይሄንን ልንከፍል የምንችልበት ሁኔታ ላይ አይደለንም ነው። ሶ አልገዛም ባይነት ነው ሊያስብል የሚችል በቂ የሆነ ማስረጃ ያለ አይመስለኝም አሁን። ነገር ግን መንግስት አላግባብ የሆኑ ነገሮችን በሚጭንበት ጊዜ ህዝቡ ላይ ህዝቡ ሰላማዊ በሆነ መልኩ አላደርግም የማለት አይነት ባህልን እያዳበረ መምጣቱን ያሳያል። ከምንም በላይ አይ ቲንክ እኔ ያሳያል ብዬ የምወስደው ምንድን ነው መንግስት ከእድገትና ብልጽግና ጋር በተያያዘ ብዙ ጊዜ የሚጠበቀማቸው ትርክቶች አሉ። እነዚህ ትርክቶች በአብዛኛው እውነት አይደሉም። ተደጋግመው ተደጋግመው ዛሬም ነገም ሲነገሩ አይ ቲንክ የመንግስት ሰዎች ይሄ ነገር እውነት አድርገው እያመኑበትና ከሪያሊቲው ጋር የሚመሳሰል አድርገው የወሰዱት እየመጡ ያሉ ይመስላል። እንደዛ ባይሆን ህብረተሰቡ ታች ደረጃ ያሉ ጫማ እየጠረጉ የሚኖሩ ልጆችን ይህን ያህል ገንዘብ መክፈል አለባችሁ ብሎ ማለት መንግስት ምን ያህል ክፍለስ እንደሆነ ከህብረተሰቡ ጋር በጣም አውቶፍታች እንደሆነ የሚያሳይ ነው። አቶ አብዱል መናን፣ እርስዎ ይቀጥሉልኛል። እንዲያው ነጋዴዎቹ ላይ የተጣለው የግብር ተመን ፍትሐዊ ነው ወይ? እርስዎ እንደ ባለሙያ ሲያዩት፣ ግብር ከፋዎች የሚያስተዳድሩት ቤተሰብ ብዛት፣ የጤናቸው ሁኔታ ከመንግስት የሚጠብቁት አገልግሎት እንደ መብራት፣ ውሃ፣ መንገድና የመሳሰሉት በበቂ ሁኔታ ቀርቦላቸዋል ወይ? ለምሳሌ የመንግስት ባለስልጣናት እንደሚሉት ግብሩ በግምት አንደኛ በግምት ነው። በግምት ሲመሰረት የሰውዬው የቀን ሽያጭ ይታያል ወይም ገቢው ያ ሽያጭ በ360 ነው ምናምን ይባዛል መሰለኝ። ያ ሰውዬ ግን ወይም ያሱቅ 360 ቀን በአመት አይሰራም መንግስት 360 ቀን የመብራት ሰርቪስ ወይም አገልግሎት አይሰጥም፣ አዲስ አበባ ጭምር። የስልክ አገልግሎት እንደዛው ነው። ለሱቁ ወይም ለንግዱ እነዚህ መሰረታዊ የሚባሉ ናቸው። መንገድ እንደዛው ነው፣ ይዘጋል። ይሄ ይሄ ታስቧል በአሁኑ ግብር ላይ መንግስት የሚሰራቸው ለህብረተሰቡ አገልግሎቶች መንገድ፣ ኤሌክትሪክሲቲ፣ ውሃ፣ ቴሌኮሙኒኬሽን ብዙ የተባለ ነው። የቢሮክራሲ አገልግሎቱ ብዙ የተባለለት ነው። የመንግስት አገልግሎት አሰጣጡ በጣም ችግር ያለበት ነው። በጣም በብዙ ችግር የተተበተበ ነው። እሱም እንዳለ ሆኖ ኢትዮጵያ ውስጥ ያለው የታክስ ስርዓት የሚሰራውም ብናያውጡ ይመስለኛል። የታክስ ከፋዮች በተለያየ ደረጃ ወጥቶላቸዋል፣ በንግድ ላይ የተሰማሩ ማለት ነው። በቅጥር ላይ ያሉት ለብቻ ነው የሚታየው። ሌሎችም የገቢ አይነቶች አለ፣ እንደ ዲቪደንድ አለ፣ ወለድ አለ፣ ኪራይ አለ፣ ካፒታል ጌን የሚሉት አለ አሁን የንግድ ገቢ ግብርን በተመለከተ ግን የገቢ ግብር ከፋዮቹ የተለያየ አይነት ካቴጎሪ አላቸው። የተለያየ አይነት ምድብ አላቸው። ከአንድ ሚሊዮን ብር በላይ የሆኑ እንደ ትልቅ ነጋዴ ተብለው መዝገብ እንዲይዙ በህግ ይጠበቃሉ። ብዙ ዝርዝር መዝገቦች የሂሳብ መዝገቦች እንዲይዙ ይጠበቃሉ። ሁለተኛ ደግሞ ምድብ ያሉት ደግሞ ከአምስት መቶ ሺህ እስከ አንድ ሚሊዮን ያሉ ማለት ነው። እነዚህም የተወሰነ ደረጃ መዝገብ እንዲይዙ ይጠበቃል፣ እንደ መጀመሪያው ምድብ ባይሆንም። ሶስተኛ ምድብ ያሉት ደግሞ ግብር ከፋዮች ከአምስት መቶ ሺህ በታች ነው ያለው ብዙ መዝገብ እንዲይዙ አይጠበቅም፣ ወይም ከሞላ ጎደል ምንም መዝገብ የሂሳብ መዝገብ እንዲይዙ ግዴታ የለባቸውም። ይሄ ግዴታ እንዳይኖርባቸው የተደረገበት ምክንያት ለእነዚህ ትንንሽ ድርጅቶች ወይም ትንንሽ ቢዝነሶች መዝገብ ያዙ፣ ባለሙያ ቀጠሩ ቢባል ወጪውን አይችሉትም። ግብራቸው የሚሰላው ግምትን መሰረት አድርገው ነው። መንግስት እንደሚለው ባለሙያ መደቤ ጥናት አድርገ ያለው ነው የሚለው። ጥናቱ ምኑ ላይ ነው የተካሄደው? ነው ገቢ ግብር ሲሰላ ያ ትንሽ ድርጅት የሚያገባው ዓመታዊ ሽያጭ፣ ያው ተርኖቨር ይሉታል፣ ሽያጭ ማለት ነው። ትርፍ ማለት አይደለም። አይደለም፣ አይደለም። በፍጹም ትርፍ ማለት አይደለም። ሽያጭ ማለት ነው። ሽያጭ ደግሞ የተለያዩ ወጪዎች አለ። አንድ ሰው ዕቃ ሲሸጥ የሸጠበትን ዕቃ የገዛበት ዋጋ አለው። ሌላ ማስተዳደራዊ ወጪዎች አለ፣ እንደ ቤት ኪራይ አለ ትራንስፖርት ወጪዎች ሊኖሩ ይችላሉ። ከዛ ከንግዱ ጋር የተያያዘ እነዚህ ሁላ ወጪዎች አለ። መጀመሪያ እነዚህ የአገር ውስጥ ገቢ እና የፋይናንስ ቢሮ ባለሙያዎች በየሱቁ እየዞሩ ያው ግምትን ብለዋል እና የቀን ግምትን ያፈላሉ። ከዛ በኋላ ይሄን ቀን ግምት ይሄ ሱቅ በአመት ስንት ቀኖች ሊሰራ ይችላሉ፣ ሶስት መቶ ሊሆን ይችላል፣ ሁለት መቶ ሀምሳ ሊሆን ይችላል። እንደየስራ ባህሪው ወደ አመት ይገለብጡታል። ይሄ የአመታዊ ሽያጭን ቁጥር ሲሰጣቸው በዛ ንግድ ላይ የተሰማራ ሰው ምን ያህል ትርፍ ሊያገኝ ይችላል። አሁን ሁለት ነገር ላይ ነው ግምት የሚመጣው። አንደኛ ሽያጩ ላይ ግምት ነው። ሁለተኛው የዚህ የትርፍ ህዳጉ አስር በመቶ ሚያ ትርፉ አለ። አምስት መቶ ሺህ ትሸጣለ የተባለ ድርጅት አስር በመቶ ነው ትርፍ ከተባለ በአመቱ ትርፉ ንጹህ ትርፉ ሀምሳ ሺህ ይመጣል ማለት ነው። እቺ የትርፍ ህዳጓ ላይ ወይም አሪጅኗ ላይ ራሱ በባለሙያ አስጠንተን ነው ቢሉም እስቲል ግምት ነው ይሄ ነገር። ሽያጩም ግምት ነው፣ የትርፍ ህዳጉም ግምት ነው። ሁለቱ በግምት ከተሰራ በኋላ ትርፉ ከታወቀ በኋላ የታክስ አሰላሉ ከዛ በኋላ ቀላል ነው። በቅርበ በወጣው ሁለት ሺ ስምንት ዓመተ ምህረት በኢትዮጵያ መጨረሻ በወጣው በገቢ ግብር አዋጅ መሰረት ላይ የተቀመጠ ሬት አለ ታክስ ይሰላባቸው ማለት ነው። አሁን ችግር የመጣው ግምቱ ላይ ነው። ግምቱ ተጋነነብን። በጣም የተጋነነው ነው። ሁለተኛው ደግሞ በአገሮች ገቢ መመሪያ መሰረት ግምት በየሶስት ዓመት መሰራት አለበት። ቶሎ ቶሎ ግምት ከተሰራ ታክስ ጭማሪውን በጣም መጠነኛ ነው የሆነው። ከስድስት ዓመት በኋላ ሲሰራ በጣም የመጋነኑ ነገር መጣ እና ህብረተሰቡ ላይ ግብሩን ሲጣልባቸው በጣም የሚያስደነግጥ የሆነባቸው ከአምስት ሺህ እና ከስድስት ሺህ ወደ ሰላሳ ሺህ የመጣባቸው ሰዎች አሉ። ሌላ መታየት አለበት ነገር ሀገር ውስጥ ገቢ ሰራተኞች በቅርብ የወጣ እንትን አለ መመሪያ አለ። የሰራተኞች ማበረታቻ ማለት ነው። ሀገር ውስጥ ገቢ መንግስት በተጣለበት ታርጌት አለ። የአመቱ ማግባት ያለበት የታክስ መጠን ታርጌት አለ። የአምናውን የታክስ ታርጌት የወሰደን እንደሆነ አምና መቶ ሰባ ሚሊየን ቢሊዮን ይሰበስባል የተባለው መቶ አርባ ቢሊዮን ነው። የሚቀጥለው ዓመት የሚያየን እንደሆነ መቶ ዘጠና ስድስት ቢሊዮን እንድሰበስብ ተጥሎበታል። ይሄ ማለት ከሀገር ውስጥ ገቢ ከአቅሙ በላይ የሆነ ታርጌት ለማሳካት ሰራተኞቹ ብዙ መልፋት አለባቸው። በጣም አግሬሲቭ መሆን አለባቸው። ማበረታቻው ከሚሰበስቡት ግብር ካ ነው። ይሄ በፍጹም የተሳሳተ እንትን ነው፣ ልማድ ነው። በሌሎች ሀገሮች አንድ ግብር ሰብሳቢ ተቋም ከሚሰበስበው እንትን ጋር ማያያዝ፣ ሪዋርድን ማያያዝ ተገቢ አይደለም። ለታክስ እራሱ ለመግፈል ህብረተሰቡ ገና እንግዳ ነው። ባህሉን በጣም አልዳበረም። ባልዳበረበት ህብረተሰብ ላይ ታክስን በአንዴ ሲጫን፣ ያው ተቃውሞ መቀስቀሱ አይቀርም። ሌላ የጠየቀኝ ጥያቄ የአንድ ሰው ፐርሰናል ሰር ከምስታንስ ከግንዛቤ ጋር ለምሳሌ ልጆች አለ ወይ የአካል ጉዳት አለበ የኢትዮጵያ ታክስ ህግ በዛ መልኩ አይደለም የወጣው የሰውየው ገቢ ላይ ያነጣጠረው እንጂ ሰውየ ያለበትን ሁኔታ ከግንዛቤ አያስገባ። ስለዚህ አስር ልጆች ያለው ሰው አንድም ሰው ያለው ሰብአዊነት ይጎለዋል ማለት ነው። የጎላ ዋላው ብዙ ችግር አለው አሁን የታክስ ህግ ብዙ መስተካከል የሚጠበቅባቸው ጉዳዮች አለ አስር ሰውም ላለው ለሚያስተዳድር ሰው አንድ ሰውም ለሚያስተዳድር ሰው ሁለቱም አስር ሺህ ብር ገቢ ቢያገኙ ተመሳሳይ ታክስ ነው የሚከፍሉት ወይዘሮ ጸዳለስቲ ምንድን ነው አሁን ያለው ቀደም ያሉት ተወያይ ጥሩ አድርገው አስቀምጠውታል ነገሩንም እያባባ ሰው ሊሄድ የሚችለው አንድ ጉዳይ አለ ይሄም አቶ ከበደ ጫኔ ጉዳዩን የተረዱት ነው የሚመስሉት ሲናገሩም በግምት አሰራሩ ላይ ትልቅ ችግር እንደነበረና እንደውም የፖለቲካዊ አዝማሚያም ጭምር አሳይቶ እንደነበረ በግምት ወቅት ሁሉም ሰው ኤቲክሱን ተከትሎ አይደለም ስራውን የሰራው ብለው ያምናሉ፣ እሳቸውም ራሳቸው። ነገር ግን ቅራኔ እንዲሰሙ የተቀመጡት ቢሮዎች አሉ። በየክፍለ ከተማው ሰው ሄዶ እንዲያመለክት ይዘው ሲሄዱ እየሰሟቸው አይደለም። በቃ የተባለው ነገር መፈጸም አለበት ከሚል ግትር አቋም ውስጥ ነው ያሉት። በዚህ ጉዳይ ላይ እንዲሰሩ በመንግስት የተቀመጡት ኃላፊዎች የስራ ኃላፊዎቹ መሆን አስፈጻሚዎቹ ኢቨን ችግር እንዳለበት ከተገነዘቡ በኋላ እና ካመኑ በኋላ ሄደው ሲያጧቸው ጎረቤቱ ላይ የገመቱትን ግምት ለአንተም ይህንን ነው ወይም ለአንቺም ይህንን ነው የምትከፍለው ብለው የሄዱበት አሰራር አለ ብለው ይህንን አቶ ከበደ ጫኔም አምነውታል። አመኑት እንጂ ወደ ታች ስትወርድ ህብረተሰቡ ይህንን ቅሬታ ይዞ አቤቱታ ለማድረግ በሚሄዱበት ሰዓት ማመናጨቅ፣ በፖሊስ ማስወጣት ማስፈራራት ይህንን ነው እየደረሰበት ያለው ህዝቡ በአሁን ሰዓት በመሬት ላይ ያለው። እና ይህ በዚህ ባለበት እንደገና ሌላ ማስተባበል ዘጠና ከመጡት ቅሬታዎች ዘጠና ዘጠኝ በመቶ ተፈቷል አል ይሄ ውሸት ነው። እዚሁ ጋር ጨምሮ አስተያየት እንዲሰጡኝ አሁን ደጋግመው የጠቀሷቸው ባለስልጣናት በአንድ መግለጫቸው ስልሳ ስምንት በመቶ ከፍሏል ነበር ያሉት የቀረው ሰላሳ ሁለት በመቶ ነው ሌላኛው ባለስልጣን ደግሞ ከሰላሳ ሁለት በመቶው ልክ አሁን እርሰው እንደጠቀሱት 99 ከመቶ በላዩ ትክክለኛ መልስ አግኝቷል ነው ያሉት። በሌላ በኩል ደግሞ ተቃውሞና አድማ የሚያነሳሱ ሰዎች አሉ ይባላል። ምን ማለት ነው ይሄ? ከመንግስት የምንሰማው ምን ይሆን የሚያመለክተን? ይሄ ክላሲከል ወይም የተለመደ የዚህ በአሁኑ ሰዓት በስልጣን ላይ ያለ መንግስት አሰራር ነው። ከህዝብ ጋር ተወያይተው ችግርን የመፍታት ባህሪ የለውም ይሄ መንግስት። ይልቁንም እንደዚህ በማለት ፍርሃት ይፈጥራል። የዘጠና ዘጠኝ ፐርሰንቱ ችግር ከተፈታ እኔ አንድ ፐርሰንት ውስጥ ነው ያለሁት ማለት ነው፣ ከሚዘጉት ውስጥ ነኝ የሚሆነው የሚለውን ይሄ ኢንሴኪሪቲ እና ፍርሃት ለመንዛት ታርጌት ያደረገ አባባል ነው። ይሄ የራሱ የመንግስት አሰራር ነው፣ እንደዚህ እንደዛ ብለው ውዥንብር መፍጠር፣ ማደናገር፣ ፍርሃት መፍጠር፣ ማምታታት እና ሰው እነሱ እንደሚፈልጉት እና እነሱ ያሉት ነገር ብቻ እንዲሆን ወደ ማድረግ አዝማሚያ እንዲገባ የሚከተሉት አሰራር ነው፣ እኔ እንደተረዳሁት በአሁኑ ሰዓት እና ይሄ ደግሞ ከሌሎችም ጉዳዮች ተለይቶ የሚታይ አይደለም። ዶክተር አወልስት የአጭር አስተያየት ይስጡን። ሁለቱ ተናጋሪዎች ስላሉት አንደኛ የመንግስት ባለስልጣናት ጉዳዩን እንዴት ነው የያዙት? ሁለት፣ አንድ ቅድም አቶ አብዱል መናን ያነሱት ነገር አለ ህዝቡም ስለ ግብር ወይም ታክስ በቂ እውቀት ወይም ግንዛቤም የለውም የሚልና፣ እስቲ አጭር አስተያየት። አይ ቲንክ ኢትዮጵያ ህዝብ ከግብር ጋር በተያያዘ ያለው ኤክስፒሪየንስ አጭር እንደሆነ ይታወቃል። ግብር ግን ብዙ ጊዜ የሚያያዘው ከውክልና ጋር ነው። ኢትዮጵያ ውስጥ ያለው ስርዓት ህዝብን በትክክል ወክሎ የሚያውቅበት አጋጣሚ አልነበረም። ዛሬም የለም፣ ትናንትናም አልነበረም። ስለዚህ ህዝብ እንደ ህዝብ ግብርን ሲሪየስሊ ወስዶ የዜግነት ኃላፊነት ነው ብሎ የሚከፍልበት ህገ መንግስታዊ ሁኔታ አልነበረም። በአብዛኛው ጸዳል አሁን ጥሩ አድርጋን እንዳስቀመጠችው መንግስት ፖሊሲ ያወጣል። ይሄ ፖሊሲ ብዙ ጊዜ የህዝብ አስተያየት የታከለበት አይደለም። በአብዛኛው በተወሰኑ የመንግስት ባለስልጣናት ላይ ያሉ ጠቅላይ ሚኒስትር ቢሮ አካባቢ ያሉ ኢንፍሉዌንሻል የሆኑ ግለሰቦች የሚሳተፉበት ፖሊሲው፣ ከዛ በኋላ በካድሬዎች በኩል ይፈጸማል። ይሄ ፖሊሲ ከህዝብ የሆነ ነቀፌታ ወይም ደግሞ ተቃውሞ ሲገጥመው መንግስት አውቶማቲካ ሪዞርስ የሚያደርገው ሀይል ወደ መጠቀም ወደ ማስፈራራት፣ ዛቻ፣ የማደናበር አይነት አካሄዶችን ነው። በአብዛኛው ደግሞ ግለሰቦች ይሄንን በምንም አይነት መልኩ ልንከፍል የምንችልበት ኢኮኖሚያዊ አቅም የለንም በሚሉበት ጊዜ የመንግስት መልስ ይህንን የምትሉት ህዝብን ለማናሳሳት ነው ረብሻ ለመፍጠር ነው የመንግስትን ልማታዊ ፕሮግራም ለመቃወም ነው እንግዲህ እንደሚታወቀው ይህ ከጸጥታና ከልማት ጋር በተያያዘ እነዚህ ዲስኮርሶች በምን አይነት መልኩ ኢትዮጵያ ውስጥ ፖለቲካዊ ስራ እንደሚሰሩ ይታወቃል ስለዚህ በአጠቃላይ ዋናው ችግር የህግ በላይነት መጥፋት የስርዓቱ ፕሮፐርሊ ህዝቦችን ካለመወከል ሙሉ በሙሉ ለይተን ልናይ አንችልም ምናልባት እኮ ህዝቡ መንግስት የሚያስቀምጠውን ታክስ ወይም ሌሎችንም ፖሊሲ ሊሆን ይችላል። ህጋዊ ማዕቀፉን ተጠቅሞ መንግስትን ቻሌንጅ የማድረግ የመጠየቅ ባለስልጣናትን ፍርድ ቤት የማቅረብ አይነት እድሎች ቢኖር ምናልባት ህዝቡ ወደዚህም ባልሄደ ነበረ። ምናልባት አንዳንድ ሰው ወጥቶ አንድ ቀን መሸጥ ካልቻለ ለቤተሰቡም ዳቦ መግዛት የማይችልበት ሁኔታ ላይ ነው ያለው። ኢትዮጵያ ውስጥ ምን ያህል ህዝቡ ቢብስበት ይህንን እርምጃ እንደወሰደ የሚያሳይ ነው። በተወሰነ ደረጃ ይሄ ከዳቦ ጋር የሚያያዝ ጥያቄ ብዙ ሰዎች ቶሎሬት ሊያደርጉት የማይችሉት አይነት ነው። ምክንያቱም ማንም ሰው አትሊስት በልቶ መኖር ስላለበት ያንም በልቶ የመኖር እድልን መንግስት ትሬትን የሚያደርግ ከሆነ ምናልባት ሰዎች ሌሎች አማራጭ ላይኖራቸው ይችላል። ሶ ለየት የሚያደርገው ነገር አለ። በደ ሴም ታይም ከአገሪቷ ውስጥ ካለው የመንግስት ህዝብን አለመስማት ውክልና አለመኖር። አንድ ግለሰብ ቴዎሬቲካሊ አትሊስት የሚወክለው አንድ የፓርላማ አባል አለ። ያን የፓርላማ አባል ደውሎ ይሄ ነገር ለምን እንደዚህ ይሆናል? እንደዚህ ማድረግ አልችልም፣ የእኔ ጉዳይ እንደዚህ ነው፣ ፍትሃዊ አይደለም፣ ልል የሚችልበት ምንም አይነት ሁኔታ እንዳለ ይታወቃል። ያ አይነት ባህል ሀገሪቷ ውስጥ ቢኖር ኖሮ ህዝቡ ወደዚህ ሰርቢ ባልሄደም ነበረ። ሲጀምር መንግስት ራሱ ታክስ የሚገምትበት ሁኔታ ፍትሃዊ ይሆናል፣ ትራንስፓረንት ይሆናል። ስለዚህ ከዛ አንጻር ሲታይ አጠቃላይ ካለው የህገ መንግስት አለመከበር፣ የህግ በላይነት አለመኖር፣ ውክልና አለመኖር ጋር ይያያዛል። አቶ አብዱል መናን እርሶ ይቀጥሎልኛል። እንዴት መሆን ነበረበት? አንድ ህዝብ ግብር መክፈል አለበት፣ ይሄ አላጠያየቀም፣ እውነት ነው። ነገር ግን የሚከፈለው ግብር አሁን እንዳየ ነው፣ በተለይ አነስተኛ ነጋዴዎች ላይ የተጣለው ግብር እነሱ እንደሚሉት ከአቅማቸው በላይ ነው። በኢትዮጵያ ደረጃ እንዴት ነበረ መሆን የነበረበት የታክስ መሰብሰብ ጉዳይ በጣም ከባድ ነው። የተወሰኑ የመንግስት የልማት ድርጅቶች እና እንድነ ባንኮች፣ ኢንሹራንስ ኩባንያዎች፣ የተወሰኑ ደግሞ ትልልቅ የግል ድርጅቶች እና በቅጥር ላይ ያሉት ናቸው። ምንም ከታክሱ ማምለጥ ሰማይ ችሉቅ ታክስ በትክክለኛ የሚከፍለው ሌላ ሌላው አካባቢ ስንመጣ በጣም አስቸጋሪ ነገር ነ- የነበረው። አሁን ወደ ትንሽ ትንሾቹ ታክስ ከፋዮች ስንመጣ የቢዝነሱን ባህሪ መረዳት፣ የባለቤቶቹንም አይነት መረዳት፣ የያዘውንም የስራ ወርክ ፎርስንም ማወቅ መመልከት ያስፈልጋል። እነዚህ ታክስ ከፋዮች በጣም በቁጥራቸው ብዙ የሆኑ በትግል ላይ የተሞላ ህይወት የሚኖሩ ናቸው እና በትንሽ ኢኮኖሚ መዋዠቅ ነገሮች የሚዋዥቁባቸው ስለሆነ ይህንን የህብረተሰብ ክፍል ብዙ የስራ ቀጣሪ ስለሆነ በጣም ልፋት የሚጠይቅ ስለሆነ የሚከፈለው ታክስ በተቻለ መጠን ሪዝነብል ማድረግ ያስፈልጋል። ትንሽ ታክስ ሊበዛባቸው ከንግድ አለም ነው በቀላሉ ሊወጡ የሚችሉ እንደዛ ስለሆነ እዚህ አካባቢ ያለውን ታክስ በተቻለ መጠን አንደኛው የታክስ አዋጁ ላይ ያለውን ሬት ማውረድ ነው። በሌላው ዓለምም እንደምናየው ትንንሽ ቢዝነሶች ላይ የታክስ መጠንን ዝቅተኛ ያደርጉላቸዋል። ያ ዝቅ ያለ እንደሆነ ያበረታታል። ሁለተኛው ግዴታ ባይኖርባቸውን መዝገብ መያዝ መዝገብ እንዲይዙ ማበረታት። ሰትሎም ይሻለው በመዝገብ የሆነ እንደሆነ ለጭቅጭቅ በራ አይከብድ። ሌላው ደግሞ ታክስ ጭማሪዎች እንኳን በግምት ተሰርቶ የሚመጣ ከሆነ በጣም ቀስ እያለ ዘገምተኛ መሆን አለበት። ምንም የታክስ ስሌቱ እንኳን ትክክል ቢሆንም አንድ ሰው ከአምስት ሺህ ተነስቶ አምና ዛሬ አምስት ዓመት ሲከፍለው ዛሬ ሰላሳ ሺህ ክፈል ቢባል በጣም ከባድ ነው ማንም ሰው ለመቀበል እና ታክሱ ጭማሪዎቹ በተጫለ መጠን ጥናቶቹ ቶሎ ቶሎ እየተጠኑ ቀስ እያለ ሚያድግ ነገር መሆን አለበት እንጂ ማንም ሰው ዱብዳን ለመቀበል በእዳ መልኩ በጣም ከባድ ስለሚሆን ቢዝነሶቹን ከገበያ ውጭ ነው የሚያደርጋል ሌላው ደግሞ አሳታፊ መሆን አለበት የታክሱ ግምቱ ሌላው መንግስት እራሱ እንደ መንግስትም ሀገር ውስጥ ገቢ ነጋዴው ነጋዴውን የሚያዩበት አይን በጣም የተንሻፈፈ ነው ነጋዴውን እንደማይታመን ታክስ እንደሚያጭበረበር የማየቱ ነገር ስላለ የታክስ አቤቱታ በሚነሳበት ይነሳበት ሰዓት ፍጹም ለመስማት ፈቃደኞች አይደሉም። የታክስ አገማመቱ ላይ ከነጋዴውም የተውጣጣ ህብረተሰብ አገማመቱ ላይ ፍትሃዊ እንዲሆን አስተያየቱ እንዲኖር ያስፈልጋል። አለመግባባት በሚፈጠረበትም ሰዓት አቤቱታዎች በሚቀርቡበት ፍትሃዊ የሆነ መልኩ የሚዳኝበት ገለልተኛ ምትኖችም አቋቁሞ በዛ መልኩ አቤቱታዎችን መዳኘት ይቻላል። እሺ፣ እናጠቃለው። ጊዜያችንም እያለቀ ነው። ኢትዮጵያ ባለፉት ሁለት ሶስት አመታት ያለችበትን ፖለቲካዊ አዝማሚያ ስናይ ከአንደኛው ተቃውሞ ወይም ግጭት ወደ ሌላው እየተሸጋገረች ነው የሚመስለው። እስካለፈው ጥቅምት ድረስ ህዝባዊ አመፅና ተቃውሞ ነበረ። በአስቸኳይ ጊዜ አዋጅም በኃይልም ተብሎ ተቃውሞና አመፁ ጋብ ሲል በአስር ሺህ የሚቆጠሩ ሰዎች እየታሰሩ ንቃት መሰጠቱ ወይም ደግሞ መለቀቃቸው በኋላ ሰማን። ከጥቂት ሳምንታት በፊት ኦሮሚያ በአዲስ አበባ ላይ ያለው ጥቅም የሚል ረቂቅ አዋጅ ወጣ ተብሎ እንደ ሲያወዛግብ ነበረም። አሁን ግብር ተነሳ። ምን ማለት ነው? ኢትዮጵያ ተረጋግታ እየሄደች ነው ወይ? ዶክተር አወል ከርሶ ልጀምር። ይሄ በግልጽ የሚያሳየው መንግስት በተለይም ባለፉት ሶስት አራት አመታት ከፍተኛ የሆነ ውጅንብር ውስጥ እንዳለ ነው የሚያሳየው። ወደ ሁለት ሺህ አስራ ሁለት መመለስ እንችላለን። የሙስሊም ህብረተሰብ እንቅስቃሴ ማድረግ ከጀመረበት ጊዜ ጀምሮ ከዛ ጊዜ ጀምሮ የተፈጠረ የሆነ የአልገዛም ባይነት የእምቢተኝነት ባህል ነበረ። እነዚህ ባህሎች ዝም ብሎ የሚፈጠሩ አይደሉም። የተለያዩ ህዝቡ ቶሎሬት ሊያረጋቸው ሊታገሳቸው የማይችላቸው አይነት ችግሮች በሚፈጠሩበት ጊዜ ተቃውሞውን ግልጽ በሆነ ሁኔታ እንዲያንጸባርቅ እድል ይፈጥራሉ። ሁለት ሺ አስራ ሁለት ጀምሮ የሙስሊም ህብረተሰብ እንቅስቃሴ ነበረ። ያ በተወሰነ ደረጃ የሆነ ባህል ፈጠረ። መንግስትን ምንም ያህል አምባገነናዊ ቢሆን፣ ምንም ያህል የጸጥታው ሀይል ህዝቡን ከልክ በላይ የመቆጣጠር እና የማፈን አቅም እንኳን ቢኖራቸው፣ መንግስትን የተለያዩ መንገዶችን በመጠቀም ቻሌንጅ ማድረግ እንደሚቻል አሳየ። ከዛ በኋላ በኦሮሞ ፕሮቴስት እና በአማራው ደቡብ ውስጥም በነበረው እንቅስቃሴ ያየ ነው። ይሄ የአልገዛም ባይነት ባህል ስፔሪቱ በደንብ ህዝቡ ውስጥ የገባበት ሁኔታ ነበር ያየ ነው። ኦፍኮርስ ከዛ በኋላ መንግስት የአስቸኳይ ጊዜ አዋጅ አወጀ። የአስቸኳይ ጊዜ አዋጁን ተጠቅሞ የነበረውን እንቅስቃሴ ማርገብ ችሏል። አሁን እያየን ያለነው የአስቸኳይ ጊዜ አዋጅን በመጠቀም እነዚህ አይነት በጣም ወሳኝ የሆኑ ፖሊሲዎችን ተግባራዊ የማድረግ አይነት እነዚህ በመሰረቱ ወሳኝ ፖለቲካዊ ውሳኔዎች ስለሆኑ በአስቸኳይ ጊዜ አዋጅ ውስጥ ሆኖ መንግስት ሊያደርጋቸው የሚገቡ ድርጊቶች አልነበሩም። አንድ ህዝብን ወክላለሁ የሚል መንግስት አብዛኞቹ ህዝብ ተጠቅሞ መንግስትን ተጠያቂ የሚያደርግበት መብቶች፣ ዴሞክራሲያዊ ሰብአዊ መብቶች በተገደቡበት ኮንቴክስት ውስጥ እነዚህን ስር ሰደድ የሆኑ የፖሊሲ ውሳኔዎችን ተግባራዊ ማድረግ አልነበረበትም። ይሄ የሚያሳየው መንግስት የሚፈጥሩ ዓለም አቀፍም የሆነ ወይም ደግሞ አካባቢው ላይ ያሉ የሚፈጥሩ ኦፖርቹኒቲዎች አሉ እነዛን ኦፖርቹኒቲዎች በመጠቀም ሀገር ውስጥ ካለው ነባራዊ ሁኔታ ጋር በማያያዝ አካባቢ ላይ ካለው ነባራዊ ሁኔታ ጋር በማያያዝ መንግስትን ለማጠናከር እየተጠቀመ ነበር። በተለይም አን ባለፉት አስራ ስድስት አስራ ሰባት አመታት አሁን እነዚህ ከጊዜ ወደ ጊዜ የተጠናከሩ እየመጡ ያሉ የህዝብ እንቅስቃሴዎች ከዚህ በፊት የነበረው እላይ እላዩን የምታየው ይሄ ኢትዮጵያ ውስጥ አለ የሚባለው ስታቢሊቲ መረጋጋቱ፣ ሰላም የሚባለው እሱም ራሱ ጥያቄ ውስጥ እየገባበት ሁኔታ ነው ያለው ማለት ነው። ይህንን ለመቀየር መንግስት ስርዓቱን መክፈት መቻል አለበት። ህገ መንግስቱን ሙሉ በሙሉ ተግባራዊ ማድረግ መቻል አለበት። ያ ካልሆነ ስርዓቱን ለመጠበቅ ብቻ የሚያመቹ አንዳንዴ ኃይል ላይ የተመሰረቱ በሌላ ጊዜ ደግሞ በማታለልም በሌላም አይነት መልኩ የሚደረጉ የአጭር ጊዜ ፊክስ ስርዓቱን እንደ ስርዓት ወደፊት እንዲቀጥል እድል ሊሰጡ አይችልም። ስለዚህ የመንግስት ኃላፊነት ትልቁ ኃላፊነት ከቁጥጥሩ ውጭ የሚሆኑ ችግሮች እንዳይፈጠሩ አሁን ከዛሬ ጀምሮ መስራት መቻል ነው። አቶ አብዱል መናን አጭር አስተያየት ይስጡን እስኪ ምንድን ነው መደረግ ያለበት? ረጋ ያለና ሰከን ያለ አሰራር በህዝቡም ይሁን በመንግስት ዘንድ እንዲኖር። ዶክተር አውል እንደጠቀሰው ያው ባለፈው አምስት ዓመታት ውስጥ ያው ችግሮች ነበረ። በፖለቲካ መስኩ ላይ እንደሚታወቀው አገሪቱ ያለው ስርዓት የአንድ ፓርቲ ስቴት ነው። መቶ በመቶ የፓርላሜንት ድምፅ አሸንፎ የወጣ መንግስት ነው እና ይሄ ልማታዊ መንግስት የሚለውን አስፈጽማለው ቢል በሚል በጣም አግሬሲቭ የሆነ ፖሊሲዎችን ነው የሚያወጣው እና ወደ ህብረተሰብ ውስጥ ለማስፈጸም የሚመጣው እዚህ ጋር ስንመጣ አብዛኛዎቹ የመንግስት ፖሊሲዎቹ ሲወጡ ብዙም የህዝብ ተሳትፎ የለውም። የዴሞክራሲ ችግሩ ባሻገር ማለት ነው። የህዝብ ውክልና ለመኖሩ ባሻገር ፖሊሲዎቹ ማወጣት ላይ ትልቅ ችግር አለ። መንግስት በራሱ አዋቂ ነኝ ባይ አይነት ነገር ይታየው። የፖለቲካ አትሞስፌሩ በጣም አስፈሪ ስለሆኑ ሰዎች በተለያየ በሚወጡ ፖሊሲዎች ላይ አስተያየት ወደ ሚዲያ ወጥተው፣ በመጽሐፍ በተለያየ አጋጣሚዎች የሚጠሩ ስብሰባዎች ላይ አስተያየት መስጠት በጣም ስለሚፈሩ ተሳትፎ አያደርጉም እና እንደ ባህል የሚጎለን ነገር አለ። እንደ ባህል ራሱ በብዙ ጉዳዮች ላይ ተሳትፎ የማድረጉ ባህል አለ። አንዳንዶቹ ብዙ ማስኪ ባልሆኑና ዝርዝር የሆኑ ለምሳሌ የታክስ አዋጁን በተመለከተ አምና የወጣው የታክስ አዋጁ ላይ የሶሻል ሚዲያው ሲክረከር ነበረ። ሰርኪሌት ሲያደርግ ነው። መንግስት ቢሰማም ባይሰማም፣ አንዳንድ ጊዜ ተሳትፎ ማድረጉ አይከፋም። በሚወጡ አዋጆች ላይ አስተያየት መስጠት፣ ሙያዊ እውቀቱ ያላቸው ሰዎች ዝርዝር ጉዳዮቹን አይተው አስተያየት ሊሰጡ አይቀፋም። እንደ ህብረተሰብን በተለያዩ በሚዘጋጁ የተወሰኑ መድረኮች አሉ። ሚዲያዎች የተወሰነ የቀሩ ሚዲያዎች አሉ። በእነሱ ላይ ተሳትፎ ማድረጉ ትንሽ ብትሆን ለውጥ ሊያመጣ ይችላል የሚል ነገር አለኝ። በሚወጡ አንዳንድ አኮሊቶች ላይ ትልቁ ችግር ያለው መንግስት ነው። መንግስት ነው ህብረተሰቡን በተለያዩ ጉዳዮችና ማዋየት ማመካከር አለበት። ቅርብ ጊዜ ከመኖሪያ ቤትም ጉዳይ ገበታ ብዙ ትርኮች ተፈጥረዋል። አሁን የታክሱን ጉዳይ ህብረተሰቡን የማሳተፉ ጉዳይ በጣም ከመንግስት ላይ ትልቅ ኃላፊነት አለበት። እዚህ ፖሊሲ ጉዳዮች ላይ እንደው በጣም የስልጣን የዲሞክራሲ ጉዳይ የስልጣን እንኳን ፍርሀት ሊኖርበት እንኳን እነዚህ የፖሊሲ ጉዳዮች ላይ ለስልጣኑ የሚያመጥ የሚያሰጋው ጉዳይ አይደሉም። ለራሱ ነው የሚጠቅመው እና ህብረተሰቡን ቢያወያይ ለውጦች በሚኖሩበት ሰዓት ህብረተሰቡ ተሳትፎ እንዲያደረግባቸው መንግስት ነው ትልቁ ግብዣ ማድረግ ያለበት ባለሙያ መጋበዝ አለበት። እነዚህ ቴክኒካሊ የሆኑ ጉዳዮች ናቸው እና ከምርጫ ዘጠና ሰባት በኋላ በጣም ያፈራ አትሞስፌር ስላለ ትንሽ እንኳን ጉዳዮች ላይ እንኳን አቤቱታ ለማቅረብ በጣም ይፈራሉ እና ይሄ ነገር እንዲጠፋ መንግስት ነው መዝጋት ያለበት ይሄ ለራሱም ነው የሚጠቅመው። ሲቪክ ፓርቲሲፔሽን ማበረታት አለበት። ሲቪክ አሶሲዬሽን በተለያዩ በሚወጡ ጉዳዮች ላይ እና ፖሊሲዎች ላይ ህጎችም ላይ አስተያየትን እንዲሰጡበት ምክክር እንዲያደርጉበት እድሉን መፍጠር ያለበት ትልቁ የመንግስት ኃላፊነት ነው። ከዛ በሻገር ደግሞ የዴሞክራሲ ስፔሱን ማስፋት ነው። ህብረተሰቡን ተሳትፎ በወኪሎቹ አማካኝነት ወደ ፓርላሜንት የሚገቡበት እንትኑን ስፔሱን ያሰፋው እንደሆነ ይሄ ነገሮች ብሶት ያለውም አሁን የሚያስፈራው አትሞስፌር የሚታየው ነገር የሚያሰራው አትሞስፌር እና ውዥንብሩንም የሚያጠራው አስበውበት ወደፊት ዲሞክራሲ ላንድስኬፑን ማስፋትና ማስፋት የህዝብ ተሳትፎ እንዲጨምር ወደ ፓርላሜንት የሚገቡት ላይ የፓርቲዎች ተሳትፎ፣ የሚዲያ ተሳትፎ እንዲያደግ ቢያደርግ እንደ ሀገርም እንደ መንግስትም የሚጠቅመን ጉዳይ ነው። እሺ፣ ወይዘሮ ጸዳለ አጭር ማጠቃለያ። የተገነዘብኩት ነገር እኔ በዚህ በአሁን በታክሱ ጉዳይ ላይ ቢኖር መንግስትና ህዝቡ ምን ያህል እየተራራቀ እንደመጣ ነው መንግስት በተለይ ደግሞ ከባለፈው ዓመት እንደዚህ አይነት የህዝብ ተቃውሞ በኋላ በህዝብ ላይ የደረሱ ብዙ ጉዳቶች አሉ። ልጆቻቸውን ያጡ አሉ። ልጆቻቸው ከትምህርት ቤት የተባረሩ አሉ። ስራ የሚሰሩ ልጆቻቸው እስር ቤት የተወረወሩባቸው በጣም ብዙ ቤተሰቦች አሉ። ህዝቡ ከዛ ቁስል ባልዳነበት ሰዓት መንግስት ይህንን ነገር ይዞ መምጣቱ፣ ያው የታክስ ሪፎርሙ ታክሱ የታክስ ቤዙ መስተካከል አለበት የሚለው ነገር የማያወያይና የማያጠያይቅ ቢሆንም ሰው ከዛ ውስጥ ሳይወጣ ያ ትራውማው ሳይለቀው ይሄ ነገር መምጣቱ መንግስት ከህብረተሰቡ ምን ያህል እንደራቀ ነው የሚያሳየው። እና ይሄ ለወደፊትም የሚያዛልቅ አይነት አይደለም። ልዩነቱ እየሰፋ መጥቷል። ይህን ነገር መንግስት በሚመለከተው መልኩ ቢያየው የተሻለ ለዛች ሀገር ህልውና የተሻለ ነው ብዬ ነው ማምነው። በጣም አመሰግናለሁ። ወይዘሮ ጸዳለ ለማም አቶ አብዱል መናን መሐመድ እና ዶክተር አወል አሎ ለሰጣችሁኝ አስተያየት፣ መልካም ምሽት በያላችሁበት አመሰግናለሁ።